አዲሱ የመሬት ሊዝ አዋጅ ሕዝብን የኢህአዴግ ጭሰኛ ያደረገ ነው ሲል መድረክ አውግዟል። ይህንና መሰል የሕዝብን መብቶች የሚጋፉ አዋጆችን ለመቃወም በሚያካሂደው ትግልም የሕዝብን ድጋፍ ጠይቋል። መንግስት በበኩሉ አዋጁ ልማትን ለማፋጠን ይበጃል ይላል። መለስካቸዋማ ካቸውማ ዝርዝር አለው። ዛሬ ረፋዱ ላይ የኢትዮጵያ ፌዴራላዊ ዴሞክራሲያዊ አንድነት መድረክ ባወጣው የጽሑፍ መግለጫ እንደሚለው አዲሱ የሊዝ አዋጅ እጅግ ጨካኝ የሚባለው የደርግ መንግስት ለህዝብ የሰጠውን የከተማ ቦታ ባለቤትነት እንኳ የነጠቀ የባሰ ጨካኝ ነው በማለት ይኮንነዋል። በጽሁፍ መግለጫው እንደሚነበበው ደርግ በወጣው አዋጅ ቁጥር 47 ዝባር 67 ላይ አንድ ቤተሰብ ወይም ግለሰብ ለመኖሪያ ቤት መስሪያ የሚያወለው እስከ 500 ካሬ ሜትር የሚደርስ የከተማ ቦታ ሚኒስቴሩ ባወጣው መመሪያ መሰረት በይዞታ ሊሰጠው ይችላል። ባለይዞታ የሟች ሚስት ወይንም ባል ወይንም ልጆቹ በቦታው ተተክተው የመጠቀም መብት ይኖራቸዋል የሚለውን ይጠቅሳል። መግለጫው በመድረክ አስተያየት ይህንን እንኳ ደርግ የሰጠውን መብት የኢህአዴግ መንግስት ነጥቆታል። የአዋጁ አንድምታም ከዚያ ያልፋል። አቶ ገብሩ ገብረ ማርያም የመድረክ አመራር አባል። አዋጁ የህዝብን የአገሩ ባለቤትነት የሚነካ ነው። የልዙ ጥሩነት ነባር ይዞታዎችን ይነካል አይነካም በሚለው አይለካም። የዜጋን ሁሉ ተስፋ ያጨለመ ነው። አዋጁ የሀገሪቱን ህዝብ ከይዞታ ባለቤትነት አሽቀንጥሮ ጥሎ መንግስትን የመሬት ባለቤት የሚያደርግ ነው። አዋጁ አምባገነኖችን በማን አለብኝነት የሚያወጡት አዋጅ ነው። ህገ መንግሥቱ መሬት የህዝብና የመንግስት ነው ቢልም፣ ኢህአዴግ ግን በራሱ ጠቅልሎ ህዝብን ጭሰኛ አድርጎታል። ንብረት የማፍራት ህገ መንግስታዊ መብቱን ነጥቆታል። መግለጫው እንደሚለው ህዝቡም ይህንን አዋጅ አልተቀበለውም። ህዝብ ያልተቀበለው አዋጅ ነው በማለትም ኢህአደግ ይህንን አዋጅ በተግባር እንዳያውለው መድረክ የሚመክር ይመስላል። አቶ ገብሩ ገብረ ማርያም ህዝብ ከአዋጁ መውጣት በኋላ ለይስሙላ በተካሄዱ ስብሰባዎች ላይ በአዋጁ መውጣት ቁጣውን ገልጿል። ህዝብ ትክክለኛ አቋም ወስዷል። ህዝብ ሊደመጥ ይገባል። ህዝብ መከበር አለበት። የህዝብን እምነትና ፍላጎት በጡንቻ እየጨፈለቁ የህዝብን ጩኸት እንደ ቁራ ጩኸት እየቆጠሩ መጓዝ ለማንም አይጠቅምም። መድረክ ይህን አዋጅ እንደሚቃወም ይገልጽና ይህንና መሰል መብት ተጋፊዎች ናቸው የሚላቸውን አዋጆች ለመሻር በሚያደርገው ትግል ህዝብ እንዲደግፈው ጥሪ አቅርበዋል። በገጠር ነዋሪው አርሶ አደር የይዞታው ባለቤት መሆን እንዳለበትና የከተማ ነዋሪውም የመኖሪያ ቤት የሰራበት መሬት ባለቤትነት እንደሚያረጋግጥ መድረክ በፖለቲካ ፕሮግራሙ ያሰፈረውን እውን ለማድረግ በተያያዘው ትግሉ እንደሚቀጥል እየገለጸ መላው ሕዝባችንም መብቱን የሚጋፋ አዋጆችንና ድርጊቶችን ለመቃወም በምናደርገው እንቅስቃሴ ውስጥ ከጎናችን እንዲቆም ሀገራዊ ጥሪያችንን እናቀርባለን። የሊዝ አዋጅ በይፋ ከወጣ በኋላ በተለያዩ መድረኮች የመወያያ ርዕስ ሆኗል። በእነዚህ መድረኮች ላይ ታላላቅ የመንግስት ባለስልጣናት ደጋግመው እንደሚሉት አዋጁ የወጣው ፈጣን ልማትን ለማረጋገጥ ሲባል እንጂ ተቃዋሚዎች እንደሚሉት ሕዝብን የመንግስት ጭሰኛ ለማድረግ አይደለም። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ